የዲ ደብልዩ ዜና። ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን ዋና ዋናዎችን። በቅድሚያም የቀድሞ የሰላም ሚኒስትር ዴኤታ ታየ ደንደዓ ጉዳይ ለማየት ዛሬ ያስቻለው ፍርድ ቤት ለጠቅላይ ሚኒስትር አብይ አሕመድና ከንቲባ አዳነች አበበ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በሚል አማራጭ ላይ ትእዛዝ ለመስጠት ተለዋጭ ቀጠሮ ያዘም። ነገ በሚካሄደው የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ቢያንስ የ130 ሀገራት መሪዎችና ዓለም አቀፍ ዲፕሎማቶች እንደሚገኙ ቫቲካን አስታወቀች። የዩክሬን ከሩሲያ ጋር የገጠመችውን ጦርነት ለማስቆም ጊዜያዊ ሰላም ለማምጣት ግዛቷን ለሩሲያ አሳልፋ ልትሰጥ እንደምችል አንድ የዩክሬን ባለሥልጣን ፍንጭ ሰጡም። ዜና በዝርዝር የቀድሞ የሰላም ሚኒስቴር ዴኤታ ታየ ደንደዓ ጉዳይ ለማየት ዛሬ ያስቻለው ፍርድ ቤት ለጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በሚል ለአማራጭ ላይ ትዕዛዝ ለመስጠት ተለዋጭ ቀጠሮ ያዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት አቶ ታየ ደንደዓ እንዲ ከላከሉ እንዲከላከሉ የተበየነባቸው ፈቃድ የሌለው የጦር መሳሪያ መያዝ የሚለውን የክስ ጭብጥ ለመከላከል ነበር። ለችሎቱ ካስመዘገባቸው አምስት ምስክሮች የሶስቱን ቃል ለመቀበል ዛሬ የተቀጠረው አቶ ታዬ ደንዳ የሰላም ሚኒስቴር ዴታ ሆኖ በሚሰሩበት ወቅት የሰላም ሚኒስትር የነበሩት ብናልፍ አንዱአለምና የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፈንታ በአቶ ታዬ ከተጠሩ አምስት ተከላካይ ምስክሮች መካከል ቃላቸው የሰጡ ቢሆንም የተቀሩት ሶስት ተከላካይ ምስክሮች ማለትም ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የከተማና መሠረተ ልማት ሚኒስቴር ወይዘሮ ጫልቱ ሰኒ እስካሁን ፍርድ ቤት ቀርበው ቃላቸውን አልሰጡም። ፍርድ ቤቱ በመዝገብ ቤት በኩል ለባለሥልጣናቱ የመጥሪያ ትዕዛዝ ማድረስ አለመቻሉን አመልክቷል። አቶ ታዬ ከረዥም ጊዜ በኋላ ዛሬ በጠበቃ ይዘው የቀረቡ ሲሆን ችሎቱ ለተከታተለ ተከላካይ ምስክሮች ትእዛዝ ማድረስ አለመቻሉን መግለጹን ተከትሎ የአቶ ታየ ጠበቃ ምስክሮቹ ቋሚ አድራሻ ያላቸው በመሆኑ ፍርድ ቤቱ ትእዛዙን የሚፈጸምበት ሌላ አሳማኝ መንገድ በመከተል ትእዛዙ ለምስክሮቹ እንዲያደርስ ማድረግ አለበት ሲሉ ተከራክረዋል። አቶ ታየም በበኩላቸው ፍርድ ቤቱ ምስክሮችን ማቅረብ የማይችል ከሆነ ወደ ቀጣይ እርምጃ ይተላለፍልኝ ብለዋል። ፍርድ ቤቱ ግን የክሱ ሂደት መጠበቅ ስላለበት በቀጣይ ትእዛዙን በፌዴራል ፖሊስ በኩል ለማድረስ ትእዛዝ እንደሚሰጥ አማራጭ በማቅረብ ተለዋጭ ቀጠሮውንም ለሰኔ 30 2017 ይዘዋል ሲል የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። በጋምቤላ ከተማ ለመታጠብ ወደ ባሮንዝ በሚሄዱ ሰዎች ላይ አዞዎች ጉዳት እያደረሱ በመሆኑ ነዋሪው ጥንቃቄ እንዲያደርግ የከተማዋ ፖሊስ አሳሰበ። ሰሞኑ በአካባቢው የሚጥለው ዝናብ ተከትሎ ወንዙ በመደፍረሱ አዞዎቹ ከእይታ ውጪ በመሆናቸው ለመታጠብና ለመዋኘት ወደ ወንዙ የሚሄዱ ሰዎች ላይ ጉዳት እያደረሱ ነው። የከተማው ፖሊስ አዛዥ ኡመድ ኦኬሎ ለዶቼ ቬለ እንደገለጹት ባለፈው ሳምንት አንዲት የ17 ዓመት ልጃገረድና ሌላ የ17 ዓመት አዳጊ ልጅ በአዞ ጥቃት ሕይወታቸው አልፏል።

እንደዚሁም ግማሽ አካሉ ተገኝታለች። አዛዡ ሙድ ኦኬሎ ህብረተሰቡ ለመታጠብም ሆነ ለመዋኘት ወደ ወንዝ ባይሄድ እንደሚመረጥ ጠቁመው ግዴታ ከሆነ ደግሞ በጋራና ጥንቃቄ በተሞላበት ሁኔታ መሆን እንዳለበት አሳስቧል ሲል አለም ነው መኮንን ዘግቧል። በሐራሪ ክልል ብዙሃን መገናኛ ተቋም ውስጥ በኦሮምኛ ቋንቋ ክፍል በጋዜጠኝነት ሙያ ሲያገለግል የቆየው ሙሄድዲን አብደላሂ በፖሊስ ቁጥጥር ስር ከዋለ ሀያ ቀናት ግድም ቢሆኑትም አንዲት የጋዜጠኛ ይቅርታ፣ አረፍተ ነገር ደግሟለሁ። በሐራሪ ክልል ብዙሃን መገናኛ ተቋም ውስጥ በኦሮምኛ ቋንቋ ክፍል በጋዜጠኝነት ሙና ሙያ ሲያገለግል የቆየ ሙሄድዲን አብደላሂ በፖሊስ ቁጥጥር ስር ከዋለ ሀያ ቀናት ግድም መሆኑን አንዲት የጋዜጠኛው ቅርብ ቤተሰብ ለዶቼ ቨለ ተናገሩ። በፍርድ ቤት በተጠየቀ የጊዜ ቀጠሮ በእስር ላይ የሚገኘው ሙሄድዲን በጨለማ ቤት ውስጥ ታስሮ እንደነበርም ቤተሰቧ ተናግራለች። ከተያዘ ሀያ ቀን ሊሆነው ነው። የመጀመሪያ ቀን የያዙት ቀን ምንም የፍርድ ቤት ወረቀትን መጥሪያ፣ ምንም ሳይዙ ነው መጥተው የያዙት ቤቱንም በሽብር ነው የጠረጠርነው። ከተያዘ በኋላ በሽብር ስለሆነ የተጠረጠርከው በመሳሪያ የታገዘ ሽብር ነው የተጠረጠርከው እና ቤቱንም መፈተሻ አለብን ብለው ኃይል ጨምረው በአራት ፓትሮል ነው መጀመሪያም ሲይዙት የመጡት ድጋሚም ከሳት ተመልሰው ቤቱን ያለ ምንም ፍርድ ቤት ወረቀት ቤቱን በርብረዋል። ከዛ ሲቀጥል ደግሞ ያው ይሄ የሀኪም ወረዳ ፖሊስ ነው መጀመሪያ የያዘው። ከዛ የመምሪያዎች ተቀበሏቸው እና ከዛ በአደራ መልክ የት ነው የሚወሰዱት? ሻንኮር ፖሊስ ጣቢያ ለቀጣትም እንዲመቸው ለብቻ ቤት ቅለማ ቤት እዛ ስላለ እዛ ነው የተወሰደው ማለት ነው። በፌስቡክ ገጽህ ላይ ብሔርን ከብሔር የሚያጋጭና የጥላቻ ጽሑፍ ጽፈሃል የሚሉና መሰል ምክንያቶች ቀርበውበታል የተባለው ጋዜጠኛ ሙሄዲን ገጹ የእሱ መሆኑን አለመሆኑን ለማጣራት በሚል በተጠየቀበት ጊዜ ቀጠሮ መሰረት እስካሁን በእስር ላይ እንደሚገኝ በቤተሰቦቹ መግለጻቸው መሳይ ተክሉ ከድሬዳዋ ዘግቧል። በሱዳን በሚደረገው የእርስ በርስ ጦርነት የዘር ማጽላት አሊያም በሰብአዊነት ላይ የተፈጸመ ወንጀል መድረሱን የብሪታንያ የውጭ ጉዳይ ሚኒስቴር አስታወቁም። የውጭ ጉዳይ ሚኒስትር ዴቪድ ላሚ ሀገራቸው በዚህ አረመናዊ ድርጊት የተሳተፉ ያሏቸው ኃይሎች አስፈላጊውን እርምጃ እንደምትወስድ አስጠንቅቋል። ባለፈው ሰኞ በሰሜን ዳርፉር ዋና ከተማ አልፋሺር የሱዳን ፈጥኖ ድራሽ ኃይሎች በገበያና በመኖሪያ ቤቶች ላይ በፈጸሙት የከባድ መሳሪያ ድብደባ 30 ሲቪሎች ሲሞቱ በአስርታት የሚቆጠሩ ደግሞ መቁሰላቸው ይታወቃል። ይህን ጨምሮ በሱዳን በተለያዩ አካባቢዎች በተለይም የፈጥኖ ድራሽ ኃይሎች ሲቪሎችን በመግደል በዓለም አቀፍ ሕብረተሰብ ዘንድ ይወቀሳሉም። የውጭ ጉዳይ ሚኒስትሩ ድርጊቱን አውግዞ ሁለቱም ወገኖች ግጭትን ከሚያባብሱ ድርጊቶች እንዲቆጠቡም ጥሪ ማድረጋቸው አጃንስ ፍራንስ ፕረስ ዘግቧል። ይህ ዶች ነገ በሚካሄደው የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ቢያንስ የ130 ሀገራት መሪዎችና ዓለም አቀፍ ዲፕሎማቶች እንደሚገኙ ቫቲካን አስታወቀች። በቀብሩ ስነ ስርዓት ላይ ይገኛሉ ተብለው ከሚጠበቁ የሀገራት መሪዎች መካከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚገኙበት ሲሆን ዛሬ ሮም ገብቷል። ዛሬን ጨምሮ ባለፉት ሶስት ቀናት ከ150 ሺህ በላይ ሰዎች የጳጳሱን አስክሬን ተሰናብተዋል። ነገ በሚካሄደው የቅብር ስነ ስርዓት ላይ ከሀገራት መሪዎችና ባለስልጣናት በተጨማሪ ከተለያዩ ሀገራት የመጡ ከ200 ሺህ በላይ ሰዎች ይሳተፋሉ ተብሎ ይጠበቃል። ዩክሬን ከሩሲያ ጋር የገጠማትን ጦርነት ለማስቆምና ጊዜያዊ ሰላም ለማምጣት ግዛቷን ለሩሲያ አሳልፋ ልትሰጥ እንደምችል አንድ የዩክሬን ባለስልጣን ፍንጭ ሰጡም። ባለሥልጣኑ ሐሳባቸው በዩክሬን ፕሬዚዳንትና በሕዝቡ ተቀባይነት ባይኖረውም መራሩ ሐቅ ግን መቀበል አለብን ሲሉ ተደምጠዋል። የኪየቭ ከንቲባ ቪታሊ ክሊኮ ይህን ያሉት ሩሲያ በኪየቭ ላይ መጠነ ሰፊ ድብደባ አካሂዳ 12 ሲቪሎች ሞተው 80 በላይ ከቆሰሉ በኋላ ነው። ከንቲባው ለቢቢሲ የሰጡትን ቃለምልልስ ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው የዩክሬንን ግዛት ለሩሲያ አሳልፎ መስጠት ፍትሐዊ አይደለም፣ ይሁንና ጊዜያዊ ሰላምን ለማምጣት ጊዜያዊ መፍትሄ ይሆናል ሲሉ ተደምጠዋል። የዩክሬን ሕዝብ ግዛቱ ለሩሲያ አሳልፎ መስጠት በፍጹም አይቀበለውም ያሉት ከንቲባው፣ ይሁንና የሚጎረብጥ ቢሆንም ጊዜያዊ ሰላምን ለማምጣት ፕሬዚዳንት ዘለንስኪ ሊቀበሉት ይገባል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱም ሀገራት ተኩስ ማቆም ስምምነት ላይ እንዲደርሱ በሁለቱም ላይ ጫና እያደረጉ እንደሆነ ዜናው አክሏል። የፕሬዚዳንቱ ልዑክ ስቲቭ ዊትኮቭ ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር በሞስኮ ተገናኝተው ተነጋግረዋል። ፑቲንና ዊትኮቭ በሩሲያና በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጡትን እቅድ ላይ መክረዋል ከመባሉ በስተቀር እስከ ዛሬ ምሽት ድረስ ስለ ውይይታቸው የተሰጠ ዝርዝር መግለጫ የለም። አንድ የሩሲያ ከፍተኛ ወታደራዊ አዛዥ በመኪና ላይ በተጠመደ ቦምብ መገደላቸውን ተሰማም። የሩሲያ የጦር የዘመቻ ዳይሬክቶሬት ምክትል አዛዥ የተገደሉት በመኪናቸው ላይ በተጠመደና በርቀት መቆጣጠሪያ በሚፈነዳ ቦምብ ነው ተብሏል። የባለሥልጣኑ ግድያ በማንና ለምን እንደተቀነባበረ የሩሲያ መንግሥት እስካሁን ያለው የለም። በሌላ ዜና ሩሲያ ለዩክሬን ይሰልል ነበር ያለችውን አንድ ሮማንያዊ በቁጥጥር ሥር መዋሏን አስታውቃለች። የሩሲያ የሀገር ውስጥ ደህንነት መሥሪያ ቤት የ22 ዓመቱን ሮማንያዊ ወጣት ያሰረው በጥቁር ባህር አካባቢ የሚገኘውን የሩሲያ አየር ኃይልን በተመለከተ መረጃዎችን አሰባስቦ ለዩክሬን ለመስጠት ሲንቀሳቀስ በመገኘቱ ነው ተብሏል። ይህ ዶቸ በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደአ ጉዳይን ለማየት ዛሬ ያስቻለው ፍርድ ቤት ለጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አበቤ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በሚል አማራጭ ትዕዛዝ ለመስጠት ተለዋጭ ቀጠሮ የያዘ ለዛሬ ያልነው ዜና በዚሁ አብቅቷል።